ማህደር ዜና። የሱዳን ወታደራዊ ሁንታም ሰላማዊ ተቃዋሚዎቹን መግደል፣ ማቁሰል፣ ማሰሩን የለንደን ዋሽንግተን ሀያላን እያወግዛሉ። የሪያድ ካይሮዎችን ፍላጎት ከማስከበር ባለፍ ጥርስም ጥፍርም አልባው የአረብ ሊግ የሱዳን ፖለቲካዊ ቀውስን አሳሳቢ ባይ ነው። የአፍሪቃ ህብረት በማዕቀብ ያስጠነቅቃል። የኢትዮጵያ መሪ ለሽምግልናም አንድ ሁለት እንዳሉ ነው። ሱዳኖች ከካርቱም እስከ ለንደን ዋሽንግተን እንዳደሙ በአደባባይ እንደ ጮሁ ነው። ጦር ኃይሉ የገደለው ተቃዋሚን መቁጠር መቅበሩም ቀጥሏል። 118 ዛሬ ተቀናቃኞች ከመደራደር መወያየት ይልቅ ጀኔራሎቹም ለተጨማሪ የኃይል እርምጃ ተቃዋሚዎቻቸው ለህዝባዊ ዓመፅና እንቢተኝነት እየዛቱ ነው። እስከ መቼ? ላፍታ አብረን እንጠይቅ። ከብሪታንያና ከግብፅ ጥምር ቅኝ አገዛዝ ነፃ ከወጣችበት ከጥር 1956 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ ወዲህ ሶስት ጉልህ ፖለቲካዊ ታሪክ አላት፦ ጦርነት፣ መፈንቅለ መንግስትና ህዝባዊ አመፅ። ሱዳን ከጥር 1956 እስከ ዘንድሮ ሚያዚያ 2019 ድረስ የሉዓላዊ ምክር ቤት ከተባለው ስብስብ ውጪ ሀገሪቱን ከገዙት ስድስት መሪዎች አራቱ የጦር መኮንኖች ናቸው። ከሁለቱ ሲቪል መሪዎች አንዱ ለአንድ ወር በጊዜያዊነት፣ ሁለተኛው ለሶስት ዓመት፣ ምክር ቤቶቹ በአጠቃላይ ለሁለት ዓመት ከመንፈቅ ከመምራታቸው በስተቀር የሱዳንን ፖለቲካ ከግማሽ ምዕት ዓመት በላይ የዘወሩት የጦር መኮንኖች ናቸው። እንደ ፖለቲከኛ ቤተመንግስቱን እንደወታደር እንደ ወታደር ጦር ሰራዊቱን ለበርካታ ዓመታት የተቆጣጠሩት ጄኔራሎች እንደ ጦር አዛዥ አዋግተው፣ እንደ ፖለቲከኛ ዲፕሎማት ተደራድረው ያሸነፉት አንድም ጦርነት አለመኖሩ ነው። ዚቁ በየጦርነቱ ሚሊዮኖችን አስጨርሰው የደሃይቱን ሰፊ ሀገር ጥሪት ከስክሰው ሰፊቱን ሀገር እየገመሱ ለጠላቶቻቸው እያስረከቡ በኃይል የያዙትን ስልጣን በተረኛ ኃይለኛ እየተቀሙ ሄደዋል። ጀነራል አብዱልፈታህ አልቡርሃንም ሆኑም ተከታዮቻቸው ከጀነራል ኢብራሂም አቡድ ከጀነራል ጃዓፈር ኑሜሪ ወይም ከጀነራል ሐሰን አልበሽር የተለዩ በርግጥ ሊሆኑ አይችሉም። እስካሁን የተለየ ነገር አላደረጉም። በየአካባቢው የተቀጣጠለው ሕዝባዊ ተቃውሞም ስልጣን ኃይል ተቀባይነታቸውን የገዘገዘውን ዑመር ሐሰን አልበሽርን አስረው የካርቱምን ቤተ መንግስት ተቆጣጠሩ ሚያዚያ 11 2019። ከዚያ እስካሁን ለህዝብ የገቡትን ቃል ክደው ሰላማዊ ህዝባቸውን ይገድሉ፣ ያስሩ፣ ያስፈራሩትም ገቡ። የካርቱሙ ነዋሪ ትናንት እንዳለው ደግሞ ዜጎቻቸውን እያሸበሩም ነው። ህዝቡ እየተረበሸ በከፍተኛ ስጋትም እየተሸማቀቀ ነው። የሱዳን ህዝብ በሙሉ በስጋትና ፍርሃት እንደተዋጠ ነው። ከቤት መውጣት፣ ስራ መሄድ አይችሉም። ምንም ማድረግ አይችሉም። ሁሉም ነገር ቆሟል። ሁኔታው በጣም መጥፎ ነው። ሰው መብላት፣ መንቀሳቀስ፣ መስራት አይችልም። እቤት እንኳን በሰላም መቀመጥ አትችልም። ትረበሻለ። ሁሉንም ትፈራለ። ጀነራል ቡርሃን የሚመሩት ወታደራዊ ምክር ቤት ባለፈው ሳምንት ሰላማዊ ሰዎችን በአደባባይ ሲረሽን የዓለም ሀያላን መንግስታት የሱዳንን ህዝብ ጭንቀት፣ ፍርሃት የተረዱ መስለው ነበረ። የቀድሞዋ የሱዳን ቅኝ ገዢ ብሪታንያ ከብዙ አቻዎቿ ቀድማ ግድያውን ጠንከር ባሉ ቃላት ተቃውማለች። በብሪታንያ ውጭ ጉዳይ መስሪያ ቤት የአፍሪቃ ጉዳይ ሚኒስትር ሃሪየት ባልዳዊን ባለፈው ሳምንት እንዳሉት የሱዳን ጦር ስልጣኑን ለሲቪላዊ አስተዳደር ማስረከብ አለበት በተቻለ ፍጥነት፣ በሳቸው አባባል ሱዳን ውስጥ በሰላማዊ ሰልፈኞች ላይ ስለተወሰደው እርምጃ የደረሰን አስተማማኝ ዘገባ በጣም አሳምሞናል። የሱዳን አምባሳደር እዚህ ውጭ ጉዳይ ሚኒስቴር እንዲመጡ አስጠርቻቸዋለሁ። ሱዳን ውስጥ በደረሰው ሁኔታ የብሪታንያ መንግስት በጣም ማዘኑን ለጊዜያዊ ወታደራዊ መንግስት እንዲያስረዱ እነግራቸዋለሁ። ከሰላማዊ ሰልፈኞቹ ጋር ድርድሩን እንዲቀጥሉ እናሳስባለን። ሱዳን በተቻለ ፍጥነት ወደ ሲቪላዊ አስተዳደር መሻገር አለበት። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴርም ተቀራራቢ መግለጫ አውጥቷል። የብሬግዚት ጣጣም ወጥሮ የያዛቸው የለንደንም ሆኑም ከቻይና እስከ ሜክሲኮ በንግድ ከኢራን እስከ ሰሜን ኮሪያ ከሩሲያ እስከ ቬኔዙዌላ ከሚገኙ ሀገራት ጋር ደግሞ በፖለቲካ ውዝግብ የተጠመደው የትራምፕ መስተዳድር የደሃይቱን አፍሪቃዊት ሀገር ጉዳይ ከጋዜጣዊ መግለጫ በላይ ጉዳይ የሚሉበት ጉዳይ በእርግጥ የላቸውም። በለንደኑ የኪል ዩኒቨርስቲ ረዳት ፕሮፌሰር አወል ቃሲም አሎ እንደሚሉት ደግሞ ኃያሉ ዓለም ስለ ሱዳን ብዙ የማይጨነቀው የሚያስጨንቀው ጥቅም ስለሌለው ነው። ሱዳን እንደ ሀገር ለሌሎች ሀገሮች የሚሰጠው የሚፈይደው ፋይዳ በጣም ትልቅ ስላልሆነ፣ በተለይም ለምዕራባውያኑ ማለት ነው፣ አብዛኞቹ ሀገሮች ትልቅ ትኩረት የላቸውም ሱዳን ላይ። ለምሳሌ ኢጅፕት ለም ሲያዩ በነበሩበት ሁኔታ አይደለም ሱዳንን የሚያዩት። በሁለተኛ ደረጃ ምዕራባውያኑ ትልቅ ቁርኝትና ግንኙነት ያሏቸው አካባቢ ላይ የሚኖሩ አገሮች ማለትም እንደ ሰኡዲ፣ እንደ ዩኤኢ ለምሳሌ እንደ ኢጅፕት ሚሊተሪውን እየደግፉ ያሉበት ሁኔታ አለ እና በራሳቸው በቀጥታ እንኳን ባይደግፉ በነዛ በኩል የሚሊተሪውን ፖዚሽን ሊደግፉ የሚችሉበት ሁኔታ ይኖራል። ኢን ዘ ፋይናል አናሊሲስ እንግዲህ ግድም እንዳልኩ አብዛኛው ነገር ትራንዛክሽን አለው። ፕሬዚደንት አልበሽር ደቡብ ሱዳን ላይ ሲዋጉ በማዕቀብ የቀጧቸው ዳርፉር ላይ ሲዋጉ በፍርድ ቤት የወነጀሏቸው የለንደን ዋሽንግተን መንግስታት የሱዳን ህዝብ በአደባባይ ሲረሸን ከዕለታዊ መግለጫ ባለፍ ምንም አለማለታቸው ወይም አለማድረጋቸው በእርግጥ ያስተዛዘብ ይሆናል። በዶክተር አወል አገላለጽ በገንዘብ ዝውውር ወይም ትራንዛክሽን ላይ የተመሰረተው የምዕራብ ዓለም አቋም በሦስቱ የአረብ ሀገራት እርምጃ የሚለካ ነው። ለኢትዮጵያ ግን የሱዳን ጉዳይ ከጉርብትና ከአፍሪቃዊነትን ባለፍ ለራሷ ለኢትዮጵያ ሰላም ደህንነትና መረጋጋቷም ወሳኝ ነው። እንደገና ዶክተር አወል ኢትዮጵያ ከሱዳን ጋር ተያያዘ ያላት ጥቅም ለሱዳን ህዝብ ብቻ ሳይሆን ለራሷም ወደ ሀያ ፐርሰንት የሚሆነውን ነዳጅ ኢትዮጵያ የምታስገባው ከሱዳን ነው። ሱዳን በኢትዮጵያና በኢጅፕት መካከል በነበረው ክክል ላይ ከአባይ ግድብ ጋር ተያይዞ ኢትዮጵያን የመደገፍ አቅጣጫ ነው የያዘችው። ትስረዥም ቦርደር ከሱዳን ጋር ሼር እናደርጋለን። ህገወጥ የጦር መሳሪያ የሚዘዋወሉበት አካባቢ ነው ከዛ አንጻር ደህንነት አንጻር አደጋ ላይ ሊጥል የሚችል ነገር ሊከሰት ይችላል። ኢትዮጵያ ጣልቃ መግባቷና እዚህ ጉዳይ ላይ ሁለቱም ግሩፖች ለማቀራረብ ጥረት ማድረግ ደግነት ሳይሆን ለሱዳኖች አስቦ ሳይሆን ለዓለም አቀፍ ህብረተሰብ እና ለሰላምና ፀጥታ በአጠቃላይ አስቦ ሳይሆን ለሀገሪቷ ጥቅምም ከማሰብ አንጻር ነው። ወሳኝ ስለሆነ በዚህም ምክንያት ካርቱም በደም አበላ በጨቀየች ማግስት ኢትዮጵያዊው ጠቅላይ ሚኒስትር አብይ አህመድ ተንደርድረው ካርቱምን መጎብኘታቸው ሲያንስ እንጂ የሚበዛ አይደለም። ጠቅላይ ሚኒስትሩ ከወታደራዊ ገዢዎችና ከተቃዋሚዎቻቸው መሪዎች ጋር በየተራ ባደረጉት ውይይት ሁለቱም ወገኖች የጠቅላይ ሚኒስትሩን አደራዳሪነት መቀበላቸውን በየፊናቸው አስታውቀዋል። ይሁንና ጠቅላይ ሚኒስትር አብይ የማደራደሩን ውክልና አረብኛ ቋንቋን አቀላጥፈው ለሚናገሩት ላንጋፋው ዲፕሎማታቸው ለማህሙድ ድሪር ሰጥተው አዲስ አበባ እንደገቡ የሱዳን ወታደራዊ ሁንታም ጠቅላይ ሚኒስትሩን ካነጋገሩ የተቃዋሚ መሪዎች ቢያንስ ሁለቱን ማሰሩ በእርግጥ ግራ አጋቢ ነው። ቃል እየገቡ ቃል የሚያጥፉት የሱዳን ወታደራዊ ገዢዎች በተቃዋሚዎቻቸው ላይ የወሰዱት እርምጃ ተቃዋሚዎቹን ለተጨማሪ አድማና አመፅ ከማነሳሳት ባለፍ እስካሁን የተከረው ነገር የለም። ከትናንት ጀምሮ የጸናው ህዝባዊ እምቢተኝነት ወትሮም ውጥረት፣ ስጋት ያልተለያትን ካርቱምን ወና አስቀርቷታል። ጦር ኃይሉ ትናንት ብቻም ካርቱምና እንዱሩማን ውስጥ በተቃዋሚዎቹ ላይ በከፈተው ጥቃት ቢያንስ አራት ሰው ገሏል። የወታደራዊ ሁንታ ቃል አቀባይ ሌትናንት ጀነራል ጀማልዲን ዑመር እንዳስጠነቀቁት የተቃዋሚዎቹን አድማ ለመበተን ጦር ኃይሉም ተጨማሪ እርምጃዎችን ለመውሰድ ወስኗል። ቀረረ ዚዝ ወታደራዊው ምክር ቤት ተጨማሪ ጦር ሰራዊት ለማስፈር ወስኗል። የዕለት ከዕለት እንቅስቃሴን ወደ ነበረበት ለመመለስ፣ ያልታጠቁ ሰዎችን ደህንነት ለመጠበቅ፣ መንገዶችን ለመክፈት፣ የሰዎችን እንቅስቃሴ ለማስከበር፣ የትራንስፖርት አገልግሎትን ለማስቀጠል፣ ስልታዊ ተቋማትንና ገበያዎችን ለመጠበቅ ተጨማሪ ፈጥኖ ደራሽ እና መደበኛ ጦር እናሰፍራለንዋ የወታደራዊ ምክር ቤትና የተቃዋሚዎቹ ውዝግብ፣ ግጭት፣ እርምጃ፣ አጸፋ እርምጃና ዛቻ የኢትዮጵያ ጠቅላይ ሚኒስትር የማደራደር ጅምር ጥረትን በጅምር እንዳያስቀረው ማስፈራቱ አልቀረም። ዶክተር አወል ግን ጥረቱ መቀጠል አለበት ባይ ናቸው። የተጠና ስልት የሌሎችን ትብብርም ማካተት ግን ይገባዋል። የኢትዮጵያ መንግስት ኢንጌጅ የሚያደርግበትን ስትራቴጂ ማየት መቻል አለበት። ውጤታማ ለመሆን የተሻለ ጥረት ማድረግ መቻል አለበት። መንገዶች መፈለግ መቻል አለበት። ሌሎች ኢንፍሉዌንሻል ለሆኑ አገሮችን ማሳተፍ እና ፕሮሰሱን መልቲላተራል ማድረግ መቻል አለበት። ትልቅ ያለ ከበድ ያለ ጫና ወታደሮቹ ላይ ለማሳረፍ ነገር ግን መቀጠል አለበት የሚለው ነገር ምንም የሚያጠያይ ነገር አይደለም። የብሪታንያ ሹማምንት ሱዳን ውስጥ ሲቪላዊ አስተዳደር እንዲመሰረት እንፈልጋለን ግሉ ይሆናል። የሌሎች ሀገራት ባለስልጣናትም ሱዳን በአስቸኳይ ወደ ሲቪላዊ አስተዳደር ትቀየር ማለታቸው አልቀረም። የሱዳን ወታደራዊ ገዢዎች ሲቪላዊ አስተዳደር እንዲመሰረቱ ለማስገደድ ወይም ደግሞ የኢትዮጵያ ጠቅላይ ሚኒስትር ለጀመሩት ሽምግልና እንዲገዙ እስካሁን ድረስ ጠንከር ያለ እርምጃ የወሰደ ወይም ለመውሰድ ያስጠነቀቀው የአፍሪቃ ህብረት ብቻ ነው። የአረብ ሊግ፣ የአውሮጳ ህብረትና የተባበሩት መንግሥታት ድርጅት ከየመገናኛ ዘዴዎች መግለጫ በስተቀር ያደረጉት ወይም ለማድረግ ያሰቡት ስለመኖር አለመኖሩም ያሉት ነገር የለም። የወታደራዊ ምክር ቤት መሪዎች አድመኞቹን በአደባባይ በጥይት ማስደብደብ የጀመሩት ካይሮም አቡዳቢና ሪያድን ጎብኝተው በተመለሱ ማግስት በመሆኑ የአይዞህ ባዮቻቸውን ማንነት ለማወቅ የአዋቂዎች ትንታኔ አላስፈለገም። የካርቱም ጄኔራሎችን የሚደግፉት የአረብ ገዢዎች የኢትዮጵያም የኤርትራም ወዳጆች፣ የዋሽንግተን ለንደን፣ ተላላኪዎች ናቸው። የአብይ የማደራደር ጥበብ ጥቅም ያጠላለፈውን ሴራ መፍታት ይችል ይሆን? نگاش محمد نین چرا سمان